ዩናይትድ ስቴትስ ለኢትዮጵያ ድርቅ ምላሽ የሚሆን ተጨማሪ ድጋፍ እንደምታደርግ አንድ የዓለም አቀፍ ልማትና እርዳታ ባለስልጣን አስታወቁ። ሌሎች ለጋሾችም ተመሳሳዩን እንዲያደርጉ፣ መንግስትም ቢሮክራሲውን የተሻሻለ ወይም የተሳለጠ በማድረግ እንዲተባበር ከአሜሪካ ድምጽ ጋር ቃለ መለስ ያደረጉት በዩኤስአይዲ ተጠባባቂ ረዳታ አስተዳዳሪና የዲሞክራሲና የግጭቶች ጉዳዮች ባለስልጣን ናቸው። ይህን ጥሪ ያቀረቡት ረዳት አስተዳዳሪውን ያነጋገራቸው እስክንድር ፍሬው ተከታይ ልኳል። የክረምቱ ወቅት እየቀረበ በድርቁ ለተጎዱ ኢትዮጵያውያን የሚያስፈልገውን ድጋፍ የማሰባሰቡ ሂደትም የዩናይትድ ስቴትስ የሰብአዊ እርዳታ ባለስልጣንም የድርቁን ደረጃና የእርዳታውን እንቅስቃሴ ተመልክተዋል። በዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት ዩኤስኤአይዲ የዲሞክራሲ የግጭትና የሰብአዊ እርዳታ ቢሮ ተጠባባቂ ረዳት አስተዳዳሪ ዲና ኤስፖሲቶ እንዳሉት አገራቸው ያደረገችው ድጋፍ ከፍተኛ ነው። እስካሁን ከግማሽ ቢሊዮን ዶላር በላይ ድጋፍ ማድረጓን ነው ያስታወሱት። የሀገራቸው የምግብ ድጋፍ ካለፈው ዓመት በእጅጉ መጨመሩንም አስረድተዋል። ዩናይትድ ስቴትስ ባለፈው ዓመት ለኢትዮጵያ ከሰጠችው የምግብ ድጋፍ ሶስት እጥፍ የሚሆን በዚህ አመት አድርጋለች። ምክንያቱም የሚያስፈልገው የእርዳታ መጠን ከፍተኛ ነው። ከአስር ሚሊዮን በላይ ሰዎች የአስቸኳይ ጊዜ የምግብ እርዳታ እንደሚያስፈልጋቸው እናውቃለን። ስድስት ሚሊዮን ሰዎች የውሃ አቅርቦት እንደሚያስፈልጋቸውም እናውቃለን። አንድ ነጥብ ሰባት ሚሊዮን ሰዎች ደግሞ የእህል ዘር አቅርቦት እንደሚያስፈልጋቸው እናውቃለን። ከሁለት ነጥብ አንድ ሚሊዮን በላይ ሰዎች ደግሞ የተመጣጠነ የምግብ እርዳታ እንደሚያስፈልጋቸው እናውቃለን። እናም ችግሩ እንዴት የከፋ እንደሆነ የሚነግሩን ቁጥሮች አሉ። በኢትዮጵያ በተከሰተው ድርቅ ምክንያት የአስቸኳይ ጊዜ የምግብ እርዳታ የሚያስፈልጋቸውን ከአስር ሚሊዮን በላይ ዜጎች ፍላጎት ለማሟላት አንድ ነጥብ አራት ቢሊዮን ዶላር ያስፈልጋል። ከዚህ ውስጥ እስካሁን የተገኘው ግን ግማሹ ብቻ መሆኑን መንግስትና የሰባዊ እርዳታ አጋሮች ይናገራሉ። ይህንን ክፍተት ለመሙላትም የተለያዩ እንቅስቃሴዎች እየተደረጉ ነው። ረዳት አስተዳዳሪዋ ዲና ኤስፖሲቶ እንዳሉትም ይህ እንቅስቃሴ መፋጠን አለበት። There is an urgency አሁንም ምላሽ እንድንሰጥ የሚያስገድደን ሁኔታ አለ። ሂደቱን እንድናፋጥነው የሚያደርገን ምክንያቱም የከፋ ሁኔታ ከፊታችን ነው ያለው። የክረምት ወራት ከፍተኛ እርዳታ የሚጠበቅባቸው እንደሆኑ እናውቃለን። እናም አስፈላጊውን ለማቅረብ ሁላችንም ጠንክረን መስራት ያስፈልገናል። የሚያስፈልጉትን ግብአቶች ለማቅረብና የሚሰጠው ምላሽም በተፈለገው ደረጃ ላይ እንዲሆን ዩናይትድ ስቴትስ ለዚህ የእርዳታ እንቅስቃሴ ተጨማሪ ድጋፍ ታደርጋለች። ሌሎች ለጋሾችም እንዲሁ እንዲረዱ ጥሪ እያቀረብን ነው። መንግስት ግን ከእኛ ጋር በጋራ እንዲሰራ፣ ረሀብተኞችን እንድንረዳቸው እንዲረዳን ጥሪ እያቀረብን ነው። ቢሮክራሲው በተሳለጠ ሁኔታ እንዲሰራ ለማድረግና ነገሮችን በፍጥነት ወደፊት ለማስኬድ በተባበሩት መንግስታት ድርጅት የሰብአዊ እርዳታ ማስተባበሪያ ቢሮ ዩኤን ኦቻ የሚመራ የዘጠና ቀናት የድጋፍ ማሰባሰቢያ ዘመቻ በመካሄድ ላይ ነው። ከዚህ ዘመቻ ፕሮግራም ፕሮግራሞች አንዱም ወደ ዋሽንግተን የሚደረገው ጉብኝት ነው። የዩናይትድ ስቴትስ ቀጣይ ድጋፍ ይፋ የሚደረገው በዚህ ጉብኝት ወቅት እንደሆነ የጠየቅኳቸው ረዳት አስተዳዳሪዋ ጊዜውን እርግጠኛ መሆን እንደማይቻል ጠቁመዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ